ሳዕዳ እብራሂም በአፋር ክልል ዞን ሁለት የአባላ ከተማ ነዋሪ የነበረች ሲሆን ባለፈው ታህሳስ ወር አጋማሽ ነበር። አሁን በአካባቢው ተስፋፍቶ በሚገኘው ጦርነት ከነ ቤተሰቦቿ በመፈናቀል በሌላኛዋ ከተማ እረብቴ ተጠለሉት። ይሁንና በህዝባዊ ወያኔ ሀርነት ትግራይ ህወሀት ኃይሎች ወዲያም የተስፋፋው ጦርነት ለአንድ ወር ያህል ከተሸሸጉበት ከተማም ጥር 16 ቀን 2014 ዓ ም ዳግም ተፈናቅለው አስከፊ ያሉትን የ50 ኪሎ ሜትር ገደማ የእግር ጉዞ ወደ አፍዴራ ይያያዙታል እሷና ውስን ቤተሰቦቿ። አሁን በአፍዴራ ከተጠለሉ ሳምንታት ቢቆጠሩም እስካሁን በመንገድ እና በአካባቢው የሚፈተኑ ሰዎች ቁጥር ግን ቀላል አይደለም ትላለችም። የሚባለው ነገር ውሃ ጥም ነው። አሁን ሰው በጣም እያለቀ ያለው በዚህ በበራህ ላይ በሐመድ ኤላ የሚገቡ አሁን እኔም እዛው እህት ነበረችኝና ልጆች ያላት ሁለት ልጆቿ በውሃ ጥሙ ሰው ባታል። አፍዴራ መንገድ ማለት ነው ሰው በጣም እየተሰቃየ ነው። ምንም ለነግራችን ወላሂ። እንደየአብአላ ተፈናቃይ አስተያየት፣ ከተለያዩ አምስት ወረዳዎች የተፈናቀሉ ነዋሪዎች በአፍዴራ በየሰው በረንዳ እና ትምህርት ቤቶች እንዲሁም የመንግስት ቢሮዎች ደጃፍ ወድቀው ይገኛሉ። ሌላው የእረብቲ ከተማ ተፈናቃይ መሐመድ ኑር ኡስማን አክለው እንደነገሩን አብአላ፣ መጋሌ፣ እረብቲ እንዲሁም አሁን ላይ ጦርነት እየተደረገበት ነው ያሉት በረሃሌ እና ኮኖባ ወረዳዎች ብርቱ የሰዎች መፈናቀል ገጥሟል። ህዝብ ላይ የሚያደርሰው የሆነ በደልም ተቆጥሮ የሚያልቅ አይደለም። ቢኤም ሞቶ ሀያ አራት ሞርቴር፣ ታንክ እና ሌሎች ከባባድ ማሳሪያዎችን ተጠቅመው ህዝቡን ለከፍተኛ መፈናቀልና ሞት፣ እንግልት እና ስቃይ ተዳርገዋል። አሁን ድረስ እናቶች ከህጻናቶቻቸው ተለያይተው አምስት ልጆች አራሱ የት እንደገባ የማታውቅ እናትም በአይነት መልክቻለሁ። አብዛኛው የጦርነት ሰለባ የሚሆነው ከጦርነቱ ምንም የማያውቁትን ማህበረሰብ ከፍ ትክክል። አሁን እኛ የነበርንበት ረብቴ ከተማ ላይ እንደተገደሉ ሰምተናል። የአፋር ህዝብ ፓርቲ ሊቀመንበር አቶ ሙሳ ደንብ በበኩላቸው ለዶችቬሌ በሰጡት አስተያየት አሁን ላይ በተለይም በሁለት የአፋር ዞን ሁለት ወረዳዎች ጦርነት እየተካሄደ ነው። አሁን በዚህ ሰዓት አክሲ ጦርነቱ ያለው በረሃሌ አካባቢ ነው። ኮነባ ላይ ዛሬ አዲስ ነገር የለም። እነሱ ወደዚህ መግፋት ይፈልጋሉ፣ የአካባቢው ህዝብ ይከላከላል እና በዓላ መጋሌ ረብቴን የሚባሉት አካባቢዎች ያው በነሱ ናቸው። ህዋት ማለት ነው። በመቶ ሺዎች የሚቆጠሩ ዜጎች እያፈናቀለ ያለው የዚህ ጦርነት እልባትና መጨረሻ ውስጥ የት ይሆን? ለአቶ ሙሳ ያቀረብንላቸው ሌላው ጥያቄ ነበር። ጦርነት ፍጻሜ መቼ እንደሆነ የት እንደሆነ ለምን እንደሆነ ማንም አያውቅም። አንዱ ያጠቃል፣ አንዱ ይከላከላል። ተጨባጭ የሆነ የጦርነት አዋጅም የለም። በዚህ በኩል ህዝቡ ጦርነት ውስጥ ነው ያለው። ያው የደናክል ዲፕሬሽን የሚባለው አካባቢ ነው፣ ሙቀት አለ፣ በጣም ሩቅ ነው፣ ተራራማ አካባቢ ነው፣ ውሃ አቅርቦት ሊሚቴሽን አለ። እነዚህ ነገሮች በጠቅላላ ሲደማመሩ የህዝቡ ሰብአዊ ቀውስ ከፍተኛ ነው። በአጠቃላይ ይሄ ጦርነት መቆም አለበት ብለን ነው የምናስበው። በጦርነት እነሱም የፈልጉትን አያገኙም። ይህ ህዝብም በቀላሉ የሚሰጥ ህዝብ አይደለም። ክሊር የሆኑ ተኩስ አቁም ስምምነቶች መደረግ አለባቸው። የሰብአዊ ድጋፍ ለህዝቡ መቅረብ አለበት። ሴቶች ና ህጻናት መከራቸውን እየበሉ ያለበት ሁኔታ አለና ይህ መስተካከል አለበት ብለን ነ። እንደ የአፋር ተፎካካሪ ፓርቲ ኃላፊው እምነት በአፋር ለወራት እየተካሄደ ባለው ጦርነት የፌዴራል መንግስት የዜጎችን ደህንነት የማስጠበቅ ኃላፊነትን በሚገባ አልተወጣም። እኛ ባለን መረጃ ኦልሞስት ግማሽ ሚሊዮን እና ከዛ በላይ ህዝብ ነው የተፈናቀለው። አትሊስት መንግስቱ እንኳን እንደ መንግስት ያመነው ሶስት መቶ ሺህ ሰው ብሏል አለ። ይህ መረጃ ፐብሊክ ነው። ሶስት መቶ ሺህን ያፈናቀለ ጦርነት እዚህ ግባ የሚባል ካልሆነ ምን አይነት ሎጂክ ይዘን እንደምንከራከር አናውቅም። ሴት ልጇን ጥላ የሄደችበት አቅመ ደካሞች መንገድ ላይ ተጥለው የቀሩበት ጦርነት ነው ያለው። የፌዴራል መንግስት ፕሬዘንስ አለኝ ብሎ የሚያስብ ከሆነ በተጨባጭ ማሳየት ነው፣ ግን እኛ እያየን አደለም። የዜጎችን ደህንነት የመጠበቅ ህገመንግስታዊ ኃላፊነት በፌዴራል መንግስት ላይ ነው ያለው። ፌዴራል መንግስት እገዛ እያደረገ ሊሆን ይችላል፣ ግን እኛ ኦን ዘ ግራውንድ ተጨባጭ የሆነ ነገር፣ የህዝቡን መከራ የሚያስቀር ነገር አላየንም። የኢፌዴሪ መንግስት ኮሚኒኬሽን ኃላፊ ዶክተር ለገሰ ቱሉ በቅርቡ ከዶይቼ ቬለ ጋር ባደረጉት ቃለ ምልልስ የፌዴራል መንግስት በአፋር በኩል እንደ አዲስ የተስፋፋ አሁን ጦርነት ተቀምጦ የተመለከተ ሳይሆን በተለያዩ መንገዶች እገዛ ያደርጋል ብለው ነበር። ህወሀት በበኩሉ በአፋር በኩል የትግራይ ህዝብ ህልውና ስጋት ሆነዋል ያለውን የኤርትራ ሰራዊት ለመዋጋት ጦርነቱን መክፈቱን በተደጋጋሚ ገልጿል። የአፋር ህዝብ ፓርቲ ሊቀመንበር አቶ ሙሳ አደም ግን በአፋር የህወሀት ኃይሎችን እየተዋጋ የሚገኘው የአፋር አርብቶ አደርና የክልሉ ጸጥታ አካላት ብቻ ናቸው ሲሉም ሞግተዋል። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ፣ ከአዲስ አበባ።